The Voice of America. የዘንድሮ የኢሬቻ በዓል ከኮቪድ አስራ ዘጠኝና የወቅቱን የጸጥታ ሁኔታ መሰረት ባደረገ መልኩ እንደሚከበር የኦሮሞ አባገዳዎች ህብረት አስታወቁ። የኦሮሞ ወጣት የኢሬቻ በዓልን በአባገዳዎች ህብረት በተቀመጠው አቅጣጫ መሰረት እንዲያከብርም አባገዳዎቹ አሳስበዋል። ፀሐይ ዳምጠው ተጨማሪ አላት። የኦሮሞ አባገዳዎች ህብረት በመግለጫቸው እንዳስታወቁት የዘንድሮውን የእሬቻ በዓል በሁለት ምክንያት በአንድ ላይ ተሰባስቦ ማክበር አይቻልም። አባገዳ ጎበነሆላ የቱለማ አባገዳና የአባገዳዎች ህብረት ዋና ጻፊ ናቸው። የሆረ ፍንፍኔና ሆራ አርሰዲ የእሬቻ ክብረ በዓል በውስን ሰው እንዲከበር የተወሰነበትን ምክንያት ያብራራሉ። በፍንፍኔ ዙሪያ ያሉትና ከፍንፍኔ ርቆ ያሉት የእሬሳ የምስጋና ታዳሚዎች እንደውም አልፎ ከውጭ የሚመጡት ከብሔርና ብሔረሰቦች የሚመጡት የኦሮሞ አጋር የሆኑት እንደባለፈው ሬሰን በወረ ፍንፍኔ ላይ የተጀመረ ከአንድ ሚት ዓመት ታኩል በላይ ፈጅቶ በፍንፍኔ ላይ የሚከበረው ገና አንድ አመቱን አስቆጠረ። እንደዛ ልናከብር ብዙ ችግሮች ያጋጥሙናል። አንደኛ ኮቪድ አስራ ዘጠኝ በሽታው አለምን ያስጨነቀ ያለው በሽታው የኦሮሞ ህዝብ እንደዛው ለምስጋና እየጨፈረ እየዘፈነ እየተቃቀፈ ከብሔርና ብሔረሰቦች ጋር ወጣቶች ከወጣቶች አዛውንት ከአዛውንት መካከለኛ እድሜ ያለው እንደዛ ምስጋናውን ለማቅረብ ሲመጡ ይሄ በሽታ ለማስተላለፍ አመቺ ሁኔታ ስለሚፈጥር እንደዛ አይሆኑም። ሁለተኛ ደግሞ በአገሪቷ ላይ ያለው የሰላም ሁኔታ ያሳስበናል፣ የደህንነቱ ጉዳይ ያሳስባል። ይሄንን ይሄንን በማስመልከት እሬቻ በዓልን እዛው እሬቻ ሲናከብረው ከቤት ጀምሮ እስከ አሬሪ በሎ የሚመጣው ነበረ እንደዛ ልናደርግ አንችልም። በመሆኑም ህብረተሰቡም ራሱንና ቤተሰቡን ከኮቪድ-19 በመጠበቅ በአባገዳዎች ህብረት በተቀመጠው አቅጣጫ መሰረት በዓሉን እንዲያከብር አባገዳዎች አሳስበዋል። የበዓሉ ተሳታፊዎች በህክምና ባለሙያዎች የሚተላለፉ መልዕክቶችን ተግባራዊ በማድረግ በዓሉን እንዲያከብሩም ነው አባገዳ ጎበን ሆላ የጠየቁት። በወረፍንፍኔና በወረሀር ሰዲ ላይ ጥንቃቄ በተሞላ ህክምና ባላቡያ በሚሰጠው መመሪያ በማታገዝ ማስክ፣ አልኮል በማያዝ ርቀታችን ጠብቀን እንድናከብር፣ ዛሬ ህይወታችን ካለ ለነገ ለቤተሰቦቻችን ደግሞ ይሄንን በሽታ እና ደህንነቱን ጉዳይ በማሳሰብ እንድናከብር፣ የኦሮሞ አባገዳዎች ህብረት ይሄንን በማገናዘብ እንድናከብር አድርገናል። እንዲሁም የእሬቻ በዓል የሰላም የፍቅርና የምዝጋና በዓል ነው ያሉት አባገዳዎቹ መላው የኦሮሞ ወጣት በዓሉን ከፖለቲካ በጸዳ መንገድ እንዲያከብር ጥሪ አስተላልፈዋል። ኦሮሞ እንደተፈጠረ አብሮ የተፈጠረ ነው፣ ምስጋና የሚያቀርብበት አብሮ የተፈጠረ ነው። ፖለቲካ ደግሞ በተወሰነ አመት፣ አንድ ፖለቲካ ዛሬ ይሾማል በህዝብ ያቺን አመት ከጨረሰ ጥሩ ከሰራ ይሰራል፣ ጥሩ ካልሰራ ሌላ ፖለቲካ ፓርቲ ይተካል። እሬሳ ደግሞ ከትውልድ ወደ ትውልድ ቀጣይነት አለው ስለሆነ ወደ ፖለቲካ ባናስጠጋው ጥሩ ነው። የፖለቲካ አራማጅ ባናረገው ጥሩ ነው። በሂላችን ወጋችንን የኦሮሞ ህዝብ ደግሞ እሬሳን እንደሚወድ አውቃል። ለእሬሳ ቅድማ ህይወቱን እንደሚሰጥ አውቃል። ስለዚህ ያሉትም፣ የገቡትም የቀሩትም ለቀጣዩ አመት ተስፋ በማድረግ ከዚች ችግር እንድንወጣ ሁላችንም ተረባርበን ሁላችንም ለሰላም ዘብ በመቆም ባለንበት ጥንቃቄ አርገን እንድናከብር መልእክት ያስተላልፋል። መደጋገፍ ባህሉ የሆነው ወጣቱም እንደተለመደ ሁሉ በዓሉን አቅም ደካማዎችን በመርዳትና በማገዝ እንዲያሳልፍም አባቶች አሳስበዋል። በበዓሉ ላይ መሳተፍ ያልቻሉ ሰዎች ደግሞ በየቤታቸውና አካባቢያቸው ስርዓቱን ተከትለው ፈጣሪ እንዲያመሰግኑ ጥሪ ቀርቧል። በኦሮሞ ህዝብ ዘንድ ትልቅ ስፍራ ያለው የእሬቻ በዓል በመጪው ቅዳሜና እሁድ ይከበራል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ